ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19፣ በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ነሐሴ 28 2007 ዓ.ም ዝግጅታችን ጀምሯል። ጤና ይስጥልን፣ እንደምናመሻችሁ አድማጮች። ጤና ይስጥልን፣ እንደምናመሻችሁ የምሽቱ አስተናጋጆቻችሁ ሰሎሞን አባተና ቆንጅ ይታየነን። ካሉበት አካባቢ አንዳንድ ችግር እንዳይደርስባቸው ኤምባሲው ፕሮቴክት ያደርጋል ባይዘ ወደ አገር ቤት አንመለስም ካለ ይህ ሰውዬ ኢትዮጵያ አይደለም ማለት አይደለም። አቶ አንዳርጉ በረሃ በኬንያ የኢትዮጵያ ኤምባሲ ሁለተኛ ጸሐፊ ናቸው። ማላዊ ስለሚገኙ ኢትዮጵያውያን ፍልሰተኞች ከሚናገሩት የተቀነጨበ ነው። ዝርዝር ዘገባለን ለአርእስተ ዜናው ቆንጅት አቃቤ ሕግ ስብሰባን በማወክና የሐሰት ወሬ በማውራት ሕዝብን አነሳስተዋል ብሎ ክስ ያቀረበባቸው 14 ተጠርጣሪዎች የመከላከያ ምስክር ሳያሰሙ ቀሩ። ከአዲስ አበባ አጠር ያለ ዘገባ አለን። ዩጋንዳ አልሸባብ፣ ደቡባዊ ሶማሊያ በሚገኘው የአፍሪካ ህብረት ሰራዊት ካምፕ ላይ ባደረሰው ጥቃት አስራ ሁለት ወታደሮቿ እንደተገደሉባት አረጋገጠች የሚል ዜናም አለን። ላይቤሪያ እንደገና ከኢቦላ ቫይረስ ነጻ ነች ተብሎ በዓለም የጤና ድርጅት ታውጆላታል። እነዚህን ይዘናል። አሁን የዓለም ዋና ዋና የሰዓቱ ዜናዎች ይሰማሉ። አቃቤ ህግ ስብሰባን በማወክና የሐሰት ወሬ በማውራት ህዝብን አነሳስተዋል የሚል ክስ ያቀረበባቸው 14 ተጠርጣሪዎች የመከላከያ ምስክር ሳያሰሙ ቀርተዋል። በችሎት ጽህፈት ቤት ቀርበው ተለዋጭ ቀጠሮ እንደተሰጣቸው ዘጋቢያችን መለስካቸው አምሃ ከአዲስ አበባ በላከው ዘገባ ገልጿል። ቀጥሎ ይቀርባል። መንግስት አሸባሪውንና እስላማዊ መንግስት ነኝ የሚለውን አይኤስን ለማውገዝ ባለፈው ሚያዝያ 14 ቀን 2007 ዓ ም ጠርቶት በነበረው ትይንተ ህዝብ ላይ በተፈጠረው ውከት ሳቢያ ተይዘው አቃቢ ሕግ ስብሰባን በማወክና ሐሰተኛ ወሬ በመንዛት ህዝብን በማነሳሳት ወንጀል የከሰሳቸው አስራ አራት ተጠርጣሪዎች ዛሬም የመከላከያ ምስክሮቻቸውን ሊያሰሙ እንዳልቻሉ ታወቀ እነዚህ ተከሳሾች ዛሬ በፌዴራሉ አንደኛ ደረጃ ፍርድ ቤት አራዳ ምድብ ተረኛ ችሎት ጽህፈት ቤት ቀርበው የነበረ ቢሆንም ዳኛው ቀጠሮ ለመስጠት ብቻ እንደተገኙ ገልጸው ለጥቅምት 8 ቀን 2008 ዓ.ም ምስክሮቻቸውን አቅርበው እንዲያሰሙ ተለዋጅ ቀጠሮ ሰጥተዋቸዋል በተመሳሳይ ክስ ፍርድ ቤቱ ላለፉት አምስት ወራት ሲቀርቡ ከነበሩት በጠቅላላ 19 ተከሳሾች መካከል ከአንድ ወር በፊት በኃይሉ በቀለ፣ ሙከሚል ሁሴን፣ ንጉሡ ታደሰ፣ አይተነው ቀለም ወርቅና ቸርነት ደመቀ የተባሉ ተጠርጣሪዎች ፍርድ ቤቱ መከላከል ሳያስፈልጋቸው በነጻ አሰናብቷቸዋል። ከእስር መፈታታቸውም ታውቋል። በተጠረጠሩበት ወንጀል የመከላከያ ምስክር እንዲያቀርቡ የተጠየቁትና በአሁኑ ጊዜ በእስር ቤት የሚገኙት 14 ተከሳሾች ናቸው። ከእነዚህ መካከል አራቱ ሴቶች ናቸው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የሶማሊያው ጽንፈኛ ቡድን አልሻባብ ደቡባዊ ሶማሊያ ጃናሌ ከተማ በሚገኘው የአፍሪካ ህብረት ሰራዊት የጦር ሰፈር ላይ ባለፈው ማክሰኞ ባደረሰው ጥቃት 12 ወታደሮቿ እንደተገደሉባት ዩጋንዳ አረጋገጠች። የዩጋንዳ ጦር ቃል አቀባይ ፓዲ አኩንዳ እንደገለጡት የ10 ዩጋንዳውያን ወታደሮች አስከሬኖች ዛሬ ከሞቃዲሾ ዩጋንዳ ተወስደዋል። የአፍሪካ ህብረቱ ጦር ሶማሊያ የሚገኘው አሚሶም ወታደሮቹን በሙሉ አግኝቷል ያሉት ሚስተር አኩንዳ ከሞቃዲሾ 120 ኪሎ ሜትር ርቀት ላይ ከሚገኘው ከጃናሌው ጣቢያ የደረሰበት የጠፋ አንድም ወታደር የለም ብለዋል። የአልሻባብ ተዋጊዎች በማክሰኞው ጥቃት ወደ ሰባ የሚደርሱ የዩጋንዳ ወታደሮች ገድለናል ሲሉ ቪኦኤ ያነጋገራቸው ምንጮች ግን ሀያ ቢሆኑ ነው ብለዋል። የዩጋንዳው የጦር ቃል አቀባይ በመግለጫቸው የማክሰኞው ጥቃት ጨዋታውን ቀይሮታል ብለዋል። አልሻባብ ተገቢው አጽፋ እንደሚደርሰው ይወቀው በማለትም ዝተዋል። አያይዘውም ጥቃት ቢደርስብንም ሶማሊያን ለማረጋጋት የምናደርገውን ጥረት አናቆምም ሲሉ ቁርጠኝነታቸውን ገልጸዋል። ይህ በዚህ እንዳለ የዩጋንዳ የመከላከያ ኃይሎች አዛዥ ጀኔራል ኤድዋርድ ዋማላ የጃናሌን የውጊያ ግንባር ላይ የተሰለፉትን ወታደሮች ጎብኝተው የሀገራቸውን ሰራዊት ያነጋገሩ ሲሆን የጦር ሰፈሩ ላይ ጥቃት ያደረሱትን የአልሻባብ ኃይሎች በመጋፈጣቸው አሞግሰዋቸዋል። ላይቤሪያ ባለፉት አርባ ሁለት ቀናት በገዳዩ የኢቦላ ቫይረስ መያዙ በላቦራቶሪ የተረጋገጠ አንድም ሰው ባለመገኘቱ የዓለም የጤና ድርጅት ሀገሪቱን አሁንም ከኢቦላ ነጻ ሲል አውጆላታል። የዓለም የጤና ድርጅቱ ዜናውን ይፋ ያደረገው ዛሬ ሐሙስ ሲሆን ከአሁን ጀምሮ ታዲያ ለቀጣዮቹ ዘጠና ቀናት ማለት ለሶስት ወራት ቫይረሱ ብቅ ይል እንደሆነ ብርቱ ክትትል ይደረጋል። ላይቤሪያ መጀመሪያ ላይ ከኢቦላ ነጻ መሆኗ እንደ ኤሮፓውያን አቆጣጠር ግንቦት ዘጠኝ ቀን ታውጆ እንደነበርና ብርቱ ክትትል የሚደረግበትን ወቅት እንዳጋመሰች ግን ሰኔ 29 ቀን አንድ የ17 ዓመት ወጣት በቫይረሱ ተይዞ መሞቱን የዓለም የጤና ድርጅት እንዳስታወቀ የሚታወስ ነው። ከዚያ ወዲህ አምስት ሰዎች ተጋልጠው ሁለት መሞታቸው ተመልክቷል። ለቫይረሱ የተጋለጠ አንድም የጤና ሰራተኛ አለመኖሩን ደብሊውኤችኦ አክሎ አስታውቋል። የቀድሞው የኮንጎ አማጽያን መሪ ቦስኮን ታንጋዳ ዛሬ በሄጉ ዓለም አቀፍ የወንጀል ፍርድ ቤት የክስ ሂደቱን ሊመለከት ለተሰየመ ችሎት ሰውም አልገደልኩም የጦር ወንጀለኛም አይደለሁም ሲል ቃሉን ሰጠ። ተርሚኔተር ወይም ደምሳሹ በሚል ቅጽል ስም እንደምጠራ አውቃለሁ፣ ግን ያ ስም እኔን አይገልጸኝም፣ አይደለሁም ማለቱ ተጠቅሷል። ወታደር ነኝ እንጂ ወንጀለኛ አይደለሁም። እኔ ሲቪሎችን አላጠቃሁም፣ ከጥቃት ስጠብቃቸው ኖርኩ እንጂ ብሏል። የንታንጋዳ ቃል የዓለም አቀፉ ፍርድ ቤት አቃቤ ሕጎች ሰውየውን ከገለጹበት ጋር በከፍተኛ ደረጃ ይቃረናል። ከሳሽ አቃቤ ሕጎቹ እንደን ታንጋዳ በአውሮፓውያኑ የዘመን አቆጣጠር ከ2002 እስከ 2003 የመሩት የኮንጎ አርበኞች አንድነት ድርጅትን በኢቱሪ ክፍለ ሀገር መጠነ ሰፊ ግፍ በህዝብ ላይ ፈጽሟል። አንድ የጥቃቶቹ ሰለባዎች ጠበቃ እንዳሉት የ12 ዓመት ሴት ልጆች ሳይቀሩ ለከፍተኛ የሽምቅ ተዋጊ አዛዦች በግድ በሚስትነት እንዲያገለግሉ ተደርገዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ላለፉት ቀናት ፖሊሶች ዘግተውት የነበረው የሃንጋሪ ዋና ከተማ የቡዳፔሽቱ ዋናው ባቡር ጣቢያ ዛሬ ሲከፈት በዚያ ተኮልኩለው ሲጠባበቁ የነበሩት ፍልሰተኞች ግር ብለው ጣቢያው ገብተዋል። ይሁን እንጂ ፖሊሶች ወደ ሰሜን ማለት ወደ ጀርመን አካባቢ የሚሄድ ባቡር እንደሌለ ተናግረዋል። ላለፉት ሁለት ቀናት በባቡር ጣቢያው ወደ ጀርመን ሄደን ጥገኝነት እንጠይቃለን በሚል ተስፋ ሲጠባበቁ ከነበሩት ፍልሰተኞች ጋር ተፋጠው የቆዩት የሃንጋሪ ፖሊሶች ዛሬ ነው ጣቢያውን ለቀው የወጡት። ይሁንና ፍልሰተኞቹ ጣቢያው እንዲገቡ ቢፈቀድላቸውም ጉዞ ለመቀጠል ስላልተፈቀደ ወዴት መሄድ እንደሚችሉ ግራ የተጋባ ሁኔታ ተከስቷል። ሰኞ ዕለት ጀርመን የፍልሰተኞች የ ገኝነት ማመልከቻ እንደምትቀበል ማስታወቋን ተከትሎ ወዲያው የሃንጋሪ ባለስልጣናት ፍልሰተኞቹ ከየአውሮፓ ህብረት የይለፍ ፈቃድ ሰነድ ሳይዙም እየተሳፈሩ እንዲሄዱ ፈቅደውላቸው ነበር። በማግስቱ ማክሰኞ ነው በድንገት ሀሳባቸውን ለውጠው መከልከል የጀመሩት። የሃንጋሪ ጠቅላይ ሚኒስትር ቪክቶር ኦርባን አገራቸው ድንበር ላይ የተፈጠረውን ችግር ጀርመንን እንጂ እኛን የሚመለከት አይደለም ማለታቸው ተጠቅሷል። የአውሮፓ ፓርላማ ፕሬዚደንት ማርቲን ሹልስ በበኩላቸው ችግሩ የጀርመን ብቻ ሳይሆን መላ አውሮፓን የሚመለከት ነው ብለዋል። የቻይና ፕሬዚደንት ቺ ጂንፒንግ ከዓለም እጅግ ግዙፉ የሆነውን የሀገራቸውን ጦር ሰራዊት በአስር ከመቶ ማለትም በሦስት መቶ ሺህ ወታደር ለመቀነስ ያላቸውን እቅድ አወጡ። ፕሬዚደንቱ ዕቅዳቸውን ይፋ ያደረጉት በሁለተኛው የዓለም ጦርነት ፍጻሜ አካባቢ ወታደራዊቱ ጃፓን ድል የተመታችበትን መታሰቢያ ምክንያት በማድረግ በተካሄደ የሰራዊታቸው የሰልፍ ትርኢት ላይ ነው። በትርኢቱ ላይ አብዛኞቹ የምዕራብ ሀገሮች መሪዎች ያልተገኙላቸው ሲሆን አንዳንዶቹ ዘንድ እንዲያውም ቻይና ምን አይነት ወታደራዊ ምኞት ብትሰንቅ ነው የሚል ስጋት ቀስቅሷል። በቤጂንግ የቲያናንመን አደባባይ የታንኮች፣ የተወንጫፊ ሚሳይሎች፣ የሰው አልባ አይሮፕላኖች የሰራዊት ሰልፍ ትርኢቱ ካበቃ በኋላ ፕሬዚደንቱ ባሰሙት ንግግር የሰራዊታችንን ብዛት የምንቀንሰው ለሰላም ስንል ነው ብለዋል። አክለውም ቻይና ጎረቤት አገሮችን የመቆጣጠርም ሆነ ሌሎች ሀገሮችን በሚጎዳ መልኩ የመስፋፋት ዓላማ የላትም ብለዋል። የሰራዊት ቅነሳው በአውሮፓውያን የዘመን አቆጣጠር በ2017 ዓ ም የሚጠናቀቅ መሆኑን የቻይና ባለሥልጣናት አስረድተው በሁለት ዓመት ውስጥ ማለት ነው። ጦር ሰራዊቱን የሚያዳክም እንደማይሆን ግን ተናግረዋል። በዛሬው ዝግጅት ላይ በርካታ የዓለም መሪዎች የተገኙ ሲሆን ፕሬዚደንቱና ባለቤታቸው ፔንግሉዋን ተቀብለዋቸዋል። ከታዋቂ እንግዶች መካከል የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን፣ የሩሲያ ፕሬዚደንት ቭላዲሚር ፑቲንና የደቡብ ኮሪያ ፕሬዝደንት ፓርክ ጊውንሂ ይገኙባቸዋል። ከአካባቢው ከቪየትናም በስተቀር ከቻይና ጋር የግዛት ይገባኛል ጭቅጭቅ ያላቸው አገሮች በሙሉ ማለት ይቻላል አልተገኙም። የኢራኑ መንፈሳዊ መሪ አያቶላ አሊ ሀሚኒ ከስድስቱ የዓለም ሀያላን ስብስብ ጋር የተደረሰውን የሀገሪቱን የኒውክሌር መርሃ ግብር የሚገድብ ስምምነት ፓርላማው ድምፅ እንዲሰጥበት የሚደግፉ መሆናቸውን በዛሬው ዕለት አስታውቀዋል። ፓርላማው በዚህ ጉዳይ ገሸሽ መደረግ የለበትም ያሉት አያቶላው አባላቱ ስምምነቱን እንዲደግፉትም ሆነ ውድቅ እንዲያደርጉት እኔ ያልነግራቸውም ራሳቸው ይወስኑ ማለታቸው ተጠቅሷል። አያቶላ አሊ ካሚኒ ይህን ያሉት የዩናይትድ ስቴትስ ምክር ቤት በዚህ በመስከረም ወር እንደ አውሮፓውያን አቆጣጠር ማለት ነው አጋማሹ ላይ በውሉ ላይ ክርክር አድርጎ ሲያበቃ ድምጽ ሊሰጥ እየተሰናዳ ባለበት በዚህ ወቅት ነው። ዲሞክራቷ የመወሰኛው ምክር ቤት አባል ባርባራ ሚኮልስኪ ውሉን ደግፈው ድምጻቸውን እንደሚሰጡ በማስታወቃቸው ለዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ በከፍተኛ ደረጃ የሚያበረታታ ሆኖ ተገኝቷል። የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ የሳዑዲ አረቢያ ንጉሥ ሳልማንን ነገ አርብ በዋይት ሃውስ ተቀብለው ያስተናግዳሉ። ንጉሡ ዩናይትድ ስቴትስን የሚጎበኙት ኢራቅ፣ የመንና ሶሪያ ውስጥ እየተካሄደ ያለው ጦርነቱ እየተካሄደ ባለበትና ኢራን በመካከለኛው ምስራቅ የምታሳየው ባህሪ ብዙዎችን እያሳሰበ ነው በሚባልበት ወቅት መሆኑ ነው። ንጉሥ ሳልማን ንጉሥ አብደላ ማረፋቸውን ተከትሎ ባለፈው ጥር ዙፋኑን ከወረሱ ወዲህ ዩናይትድ ስቴትስን ሲጎበኙ ይህ የመጀመሪያ ጊዜያቸው ይሆናል። የዜናው ክፍለ ጊዜ ተጠናቀቀ። ለቀሪ ዝግጅቶች እስከ ምሽቱ አራት ሰዓት አብራችሁን ቆዩ። አድማጮች ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርትስ በ22 ሜትር ባንድ በ13865 ኪሎ ሄርትስ በ25 ሜትር ባንድ በ12040 በ12080 እና በ12140 ኪሎሄርትስ እንዲሁም ናይል ሳት ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ነሐሴ 28 ምሽት ፕሮግራማችን ነው። ሰው ካረሰው ሰሎሞን የአክሱም ሀውልት በሚመለስበት ሰዓት እናስታውሳለን። የዛሬ አስር አመት እና በሁለት አንቶኖቦች መቶ ስንት ነገር ሲደረግ ነበር እና ያ መቶ ስሳት ቶን ነው የሚመዝ ነው እና የእሱን ያክል አራት መቶ ስልሳ ሚሊየን ያክስ ሀውልቶች ማለት ነው። በአመት የሚቀጥሎ ነው። ዶክተር ጌታቸው አሰፋ ካናዳ የሚገኙ ኢትዮጵያዊ ሳይንቲስት ናቸው። ስለ ሰሞኑ የአላስካ የአየር ንብረት ጉባኤ ከተናገሩት የተቀነጨበ ነው። በተፈጥሮ አካባቢ ዝግጅታችን ይመለሳሉ። ጥርብ ድንጋይ ነው። ኮንዶሚኒየምን ለመልመድ ሰው ብዙ ተቸግሯል። ኮንዶሚኒየም የጋራ ቤት ነው። ሚሊኒ የምን አማአት የሚል ሊተካው የሚችል የግዝ ቃል አለ የሚል ብዙ ሊቃውንት በሚዲያ ላይ ሁሉ አቅርበው ነበር። ግን ሚሊኒየምን ተዋት ነው አይሸግር ማለት ነው። አስተካክለን አለመናገራችን፣ አለመጻፋችን የነበረው አጠቃቀም እየቀነሰ መምጣቱ ብቻ ሳይሆን በቋንቋው መጠቀም ከሚገባን በታች እየተጠቀምበት ነው የሚል አንድ ሌላም ተጨማሪ ሀሳብ አለ። ወደ ከፍተኛ ተቋም ከፍ ስንል አንመራመርበትም፣ አንማርበትም፣ አናስተምርበትም ቋንቋው አማርኛ። ተወያዮቹ ዶክተር ሂሩት ካሳው የባህር ዳር ዩኒቨርሲቲ የአማርኛ ማበልጸጊያ ማዕከል ዲሬክተርና ሊቀህርያን በላይ መኮንን የቋንቋዎች ጥናት ባለሙያ መምህርና ደራሲው ናቸው። በሁለተኛው አጋማሽ በባህልና ማህበረሰብ ይወያያሉ። ጠብቋቸው። አሁን የዕለቱ አበይት ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ህገወጥ የተባሉና ብዙዎቹ ኢትዮጵያውያን የሆኑ ከ300 በላይ ስደተኞች ፍርዳቸውን ጨርሰው ነገር ግን አሁንም ማላዊ ውስጥ በቁጥጥር ስር መሆናቸው ተገልጿል። የማላዊ መንግስት ባለስልጣናት ማረፊያ ቤት የሚቆዩት ወደ አገራቸው ለመላክ ያለው ዝግጅት እስከሚጠናቀቅ መሆኑን ይናገራሉ። የሰብአዊ መብቶች ተሟጋቾች ግን ሰዎች ፍርዳቸውን ከጨረሱ በኋላ እስር ቤት ማቆየት ህገወጥ አሰራር ነው ይላሉ። የቪኦኤው ሪፖርተር የላሜክ መሲና ዘገባ ከብላንታይር ደርሶናል። አዲሱ አበበ ያንንና ራሱም ወደ ማላዊ እንዲሁም ናይሮቢ ወደሚገኘው የኢትዮጵያ ኤምባሲ ደውሎ ያገኘውን መረጃ አካቶ ተከታዩን አቀናብሯል። የማላዊ ኢሚግሬሽን ባለሥልጣናት እንደሚሉት ፍልሰተኞቹ የተከሰሱትና ለእስር የተዳረጉት ህጋዊ መረጃ ሳይኖራቸው ማላዊ በመግባታቸው ነው። የኢሚግሬሽኑ አፈቀላጤ ጆሴፍ ቻውዋ አሁን በእስር ላይ ስለሚገኙት ፍልሰተኞች ሲናገሩ በመላ አገሪቱ በሚገኙ የተለያዩ እስር ቤቶች 358 ፍልሰተኞች ይገኛሉ። ብላንታየር ውስጥ 7፣ ዴድዛ ውስጥ 32፣ ኒሺ ውስጥ 64፣ ማላዊ ዋና ከተማ ሊሎንጎዌ ውስጥ ደግሞ 255 ፍልሰተኞች በቁጥጥር ስር የሚገኙ ሲሆን ከእነዚህ ውስጥ ብዙዎቹ ከኢትዮጵያና ከኮንጎ ናቸው ብለዋል። ብዙዎቹን ወደ አገሮቻቸው ለመላክ በዝግጅት ላይ ነን ሲሉም አክለው ተናግረዋል። ለእስረኞቹ መብት መከበር የቆሙት ቪክተር መሃንጎ ግን ፍርዳቸውን የጨረሱ ሰዎች በቁጥጥር ስር የሚቆዩበትን አሰራር ኮንነዋል። ሕገ ወጥ አሰራር ነው። ንጹሐንን እስር ቤት በማቆየት ሕጉን እያፈረሱ ናቸው። ሕጉ አንድ ሰው ፍርዱን ከጨረሰ በኋላ እስር ቤት ማቆየት ትክክል አይደለም ነው የሚለው። የእኛ እስር ቤቶች በሰዎች የተጨናነቁ መሆናቸው እየታወቀ ፍርዳቸውን የጨረሱትን እዚያው አስሮ ማቆየት ከፍተኛ በደልና ጭካኔ ነው። ለመሆኑ የእስር ቤቶቹ ይዞታ ምን ይመስላል? ባለፈው ሳምንት በዚህ ጉዳይ ላይ ተከታታይ ዘገባ ባቀረብንበት ጊዜ ሁኔታውን በቅርብ ያዩትን በማላዊ የዶክተርስ ዊዳውት ቦርደር የድንበር የለሽ ሐኪሞች ምክትል ኃላፊ የሆኑትን ኒኮሌት ፒዮምዬንን አነጋግሬያቸው ነበር። አንዳንዶቹ ኢትዮጵያውያን ከተመጣጠነ ምግብና ፕሮቲን እጥረት በመጣ የቆዳ ሕመም ተይዘዋል። በዚህ የተነሳ ብዙ ኢትዮጵያውያን በየቀኑ ወደ ክሊኒካችን ይመጣሉ። እስር ቤቱ ውስጥ ቲቢ ወይንም የሳምባ ነቀርሳ አለ። እናም ሶስት ኢትዮጵያውያን ቲቢ እንዳለባቸው በምርመራ ታውቋል። እዚያው እስር ቤት እንደ ተያዙም ነው የሚታመነው። ይህ የሚሆንበትን ምክንያትም ኒኮሌት ገልጠውልኛል። እስር ቤቱ በጣም የተጨናነቀ መሆኑ ነው ችግሩ። ሀምሳ ሰዎች እንዲይዝ በተሰራ ቤት ውስጥ ነው እስከ አንድ መቶ ስልሳ ሰዎች የገቡት። ይታይ እንግዲህ በዚህ ሁኔታ እንደ ቲቢ ያለ ተላላፊ በሽታ ባለበት ቤት ውስጥ ምን ሊከሰት እንደሚችል መገመቱ ቀላል ነው። አደጋው እጅግ ከፍተኛ ነው። በዚያ በተጨናነቀ ቤት ውስጥ አንድ ሰው ቲቢም ሆነ ሌላ ተላላፊ በሽታ ካለው ሌሎቹ መያዛቸው የማይቀር ነው። ይዞታቸው አስከፊ በሆኑ እስር ቤቶች የሚያጋጥመው አደጋ በተላላፊ በሽታ መለከፍ ብቻ አይደለም፣ ወደማይቀረው ዓለም መሰናበትም አለ። ከሁለት ሳምንታት በፊት ያነጋገርኳቸው ሚስ ኒኮሌት ተጨባጭ ምሳሌ ያነሳሉ። ቬሪ ሳድሊ በጣም ያሳዝናል። ከሁለት ሳምንታት በፊት አንድ የ27 ዓመት ዕድሜ ያለው ኢትዮጵያዊ ሞቷል። በጠና ታሞ ነበር። አለመታደል ሆኖ የእስር ቤቱ አሰራርም ለዚህ አደጋ አጋላጭ ነው። ያም ህሙማን በቶሎ ወደ ሆስፒታል አይላኩም። የዚህን ሰው አሟሟት በትክክል መናገር አልችልም። እርግጥ የመሽናት ችግር ነበረበት በዚህም ላይ ራሱን በውል አያውቅም ነበር። እናም ወደ ሆስፒታል እንዲልኩት ተናገርን። የሚያሳዝነው ግን ሁለት ቀን ፈጀባቸው። የእስር ቤቱ ኃላፊዎች የሚሉት የታመሙትን ወደ ሆስፒታል መላክ የማላዊ ኢሚግሬሽን ኃላፊነት ነው። በመካከሉ የሰው ሕይወት ያልፋል። አሳዛኝ ነው። የማላዊ እስር ቤት ዋና ኮሚሽነር ኬኔዲ ኒኮማ ለቪኦኤ ሲገልጡ ፍርዳቸውን የጨረሱትን ፍልሰተኞች እስር ቤት ያቆየናቸው ከክፋት አንጻር አይደለም ነው የሚሉት። በአሁኑ ሰዓት ቤት አግኝተን አስቀምጠናቸዋል። የማላዊ ሪፑብሊክ ሕገ መንግሥትም እነዚህን ፍልሰተኞች ማገገሚያ ቤት ፈልገን እንድናስቀምጥ ይደነግጋል። እናም አሁን በማድረግ ላይ ያለነው ወደ አገሮቻቸው እስከሚሄዱ ቤት ፈልገን እያስቀመጥን ነው። ምንም አይሰሩም። ወደ አገሮቻቸው የሚሄዱበትን ቀን እየጠበቁ ነው። ገለጻው ለመብት ተሟጋቹ ሞሃንጎ አልተስማማቸውም። ያ ምን መሆኑ ነው? መኖሪያ ቤት ወይስ እስር ቤት? እስር ቤት ውስጥ ያለ መጠለያ ምን አይነት ነው እናንተዬ? ለምን ይሆን የተሻለ መጠለያ ቤት መስጠት ያልተቻለው? የማላዊ እስር ቤት ዋና ኮሚሽነር ኬኔዲ ኒኮማ ለቪኦኤ በሰጡት ቃል የፍልሰተኞቹ በዚህ ሁኔታ ውስጥ መገኘት የማላዊ መንግሥትንም ሳያሳስብ አልቀረም ይላሉ። ለእነዚህ ፍልሰተኞች የምናወጣው ገንዘብ ማውጣት ካለብን በላይ ነው። እነዚህን ሰዎች ወደ ኢትዮጵያ ለመውሰድ መንግሥት አውሮፕላን መከራየት ይኖርበታል። እንደገና ይህም ሌላ የመንግስት ወጪ ነው። የማላዊ ኢሚግሬሽን ቃል አቀባይ ጆሴፍ ቹዋ እነዚህ ፍልሰተኞች ወደ አገራቸው የሚሄዱበትን ቀን በትክክል መናገር እንደማይችሉ አመልክተው ቢሮአቸው ለዚህ የሚሆን ወጪም እንደሌለው ነው ለቪኦኤ የተናገሩት። የቃል አቀባዩ አገላለጥ ግን የመሳፈሪያቸው ጉዳይ ለምን ይሆን የማላዊን ባለስልጣናት ያሳሰበው የሚል ጥያቄ ያጭራል። ለምን ሰሞኑን ያነጋገርናቸው ናቸው። ባለምአቀፉ የፍልሰተኞች ድርጅት ማለትም አይኦኤም የማላዊ ቢሮ ኃላፊ ሪቻርድ ትሮሼ ድርጅቱ ኢትዮጵያውያኑን በራሱ ወጪ ወደ አገራቸው ለመመለስ ዝግጅቱን እያጠናቀቀ ነው ብለውናልና ድርጅቱ ወደ አራት መቶ ኢትዮጵያውያንን ወደ አገራቸው ለመመለስ ተዘጋጅቷል፣ በጀቱም አለኝ ብሏል የተባለው እውነት ነው ላልነው ጥያቄ ነበር ይህን የተናገሩት። አዎ አዎ፣ አሁን ያልከው እውነት ነው። ሶስት የኢትዮጵያ ባለሥልጣናት ወዲህ ወደ ማላዊ ይመጡና ኢትዮጵያውያኑን ካነጋገሩት፣ ማለትም ቃለ መጠይቅ ካደረጉላቸው የማላዊ ባለሥልጣናት ጋር ይገናኛሉ። ከዚያ ማንኛውንም የወረቀት ሥራ አጠናቀው አይኦኤም የበኩሉን ኃላፊነት ጨርሶ ሰዎቹን ወደ አገራቸው በመመለስ ረገድ የሚጠበቅበትን ሚና ይጫወታል ማለት ነው። የአይኦኤም ዲሬክተር ዛሬ እንደገለጡልኝም ማላዊ ይገባሉ የተባሉት የኢትዮጵያ መንግሥት ባለሥልጣናት የፊታችን ማክሰኞ እንደሚገቡ አረጋግጠውልኝ ቁጥራቸውም ቢያንስ አራት ቢበዛ አምስት ይሆናል ነው ያሉኝ። ማላዊ ውስጥ የኢትዮጵያ ኤምባሲ የለምና የዚያን አካባቢ ጉዳይ የሚከታተለው ናይሮቢ የሚገኘው የኢትዮጵያ ኤምባሲ ነው። ይህንኑ በተመለከተ በናይሮቢ የኤምባሲውን ሁለተኛ ጸሐፊ አቶ አንዳርጉ በረሀን አነጋግራቸዋለሁ። በእኛ በኩል ጨርሰናል። ከኤምባሲ ሁለት ሰው ከዚህ ናይሮቢ የሚገኘው ኤምባሲያችን ከኢሚግሬሽን ሁለት ሰው አራት ሰው ሴፕተምበር ስምንት ማላዊ ይገኛሉ ይገመታል። ኦልሬዲ መንግስት ወስኗል። በሚመጣው ማክሰኞ ማለት ነው። አሁ አሁንም ምንድን ነው ከዚህ በፊት እንዳልኩ ፍቃደኛ የሆነ ወደ ሀገር ይመለሳል ያለ ኢትዮጵያዊ ትራቭል ዶክሜንት ተዘጋጅቶለት ወደ ሀገር ይመለሳል። አልመለስም ያለ ሰው ግን መንግስት አያስገድድም። በዚህ ፕሮሰሱ ይሄ ነው። አዮ የሚከተለውም ይሄ ነው። በእኛ መንግስት በኩልም ያለው ይሄ ነው። አልመለስም ያለ ኢትዮጵያዊ ማስገደድ አንችልም። ገባኝ። እንዲያውም ባለፈው አቶ አንዱ አድርጎ ሲገልጦልኝ አልመለስም ያሉትን እንኳን ዩኤንችሲር ሊረዳ የሚችልበትን መንገድ እንደ ኢትዮጵያዊነታቸው እኛም ኤምባሲ ስራችን በመሆኑ የምንችለውን እንረዳለን ብለው እኛ ላስታውሳለሁ። አዎ፣ ምንድን ነው አሁን ካሉበት አካባቢ አንዳንድ ችግር እንዳይደርስባቸው ኤምባሲ ፕሮቴክት ያደርጋል። ባይዘ አሁን እያሉ ካሉት ወደ ሀገር ቤት አንመለስም ካለ ይሄ ሰውዬ ኢትዮጵያዊ አይደለም ማለት አይደለም። ባለበት አካባቢም ፕሮቴክትድ እንዲሆን በዛ ሀገር ህግና ስርዓት መሰረት ወደ ሀገሩ እንዲመልሰው ምክንያት ማላዊ አልፈልግህም የእስር ጊዜው ጨርሷል መመለስ አለበት ብሎ ነው እንግዲህ የእኛ መንግስት ጋር እየተነጋገረ ያለው አሁን አልመለስም ካለ ማላዊም የራሱ ህግ አለው ያቆዩ አይችልም እዛ እስር ቤት እኮ ስለዚህ እኛ መመለስ አለብህ ብለን እንትን እለዋለን አልመለስም የሚል ነገር ከሆነ ግን ከሰው ሀገር ገብተን እኛ ሰውን አስራ አንወስድም ይሄ ያለው እንግዲህ ከተሰኞ ምን ያህሉ ኢትዮጵያውያን ወደ ሀገራቸው ሄዱ እዚያስ በምን ሁኔታ ነው የሚቋቋሙት? አንመለስም ያሉት ኢትዮጵያውያን? አቶ እንዳርጉ እንዳሉት ኢትዮጵያውያን አይደሉም ማለት አይደለምና እንደምን ሊረዱ ይችላሉ? እነዚህንና ሌሎች ተዛማች ጉዳዮችን አጠናቅረን ለማቅረብ እንሞክራለን። ለአሁኑ ሰላም። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የተከበራችሁ አድማጮች የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። በቀድሞ የቻድ ፕሬዚደንት ሂስኒ ሀብሬ ላይ የፍርድ ሂደቱ የተጀመረው ባለፈው ሐምሌ 27 2007 ዓ ም እንደነበርና ከሁለት ቀን በኋላ ፍርድ ቤቱ የመደበላቸው ጠበቆች መከላከያቸውን እንዲያዘጋጁ ጊዜ ለመስጠት በሚል ለሌላ ጊዜ ተላልፎ እንደነበረ የሚታወስ ነው። በዚሁ መሰረት የፍርድ ሂደቱን የፊታችን ሰኞ ጳጉሜን ሁለት ቀን 2007 ዓ.ም ሴኔጋል ውስጥ እንደሚቀጥል ተነግሯል። ሀብሬ በ1982ና በ1990 መካከል በሰብአዊ ፍጡር ላይ ወንጀል በመፈጸም ይከሰሳሉ። በሰዎች ላይ የጦር ወንጀልና ሰቆቃም አድርሰዋል ተብለው ተወንጅለዋል። እሳቸው ግን ጉዳያቸውን እንዲያ የተቋቋመው ልዩ ፍርድ ቤት ህገ ወጥ ነው ሲሉ ይከራከራሉ። እኔ ወንጀለኛም አይደለው ሰውም አልገደልኩ ብለዋል። የባልደረባችን የሜሪያማ ዲያሎ ዘገባ ደርሶናል። ሰሎሞን ክፍሌ ያቀርበዋል። ለረጅም ጊዜ ሲጠበቅ ቆይቶ የፍርድ ሂደቱ ባለፈው ሐምሌ ሲከፈት የቀድሞው የቻድ መሪ ሂሴን ሀብሬ ልዩ ፍርድ ቤቱ ህጋዊ አይደለም ሲሉ ተቃውመዋል። ሙዛቤይን ማስከራት ይሄ ህጋዊ የፍርድ ሂደት ሳይሆን ለማጭበርበር የቀረበ ትርኢት ነው ነበር ያሉት። ሀብሬ ጥቂት በፍርድ ቤቱ የተገኙ ደጋፊዎቻቸው ለሀብሬ ረጅም ዕድሜ ከተመኙ በኋላ ከፍርድ ቤቱ እንዲወጡ በተደረገበት ወቅት፣ እዚህ በዩናይትድ ስቴትስ ፍሎሪዳ በሚገኘው ዓለም አቀፍ የሕግ ዩኒቨርሲቲ ኮሌጅ መምህሩ ቻርልስ ጄሎ ግን በስካይፕ አማካይነት ቀርበው ሲናገሩ የሂሴን ሀብሬ ክርክር የትም አይደርስም ብለዋል። እንደ ፖለቲካ ክርክር ምናልባት ነጥብ ሊኖራቸው ይችል ይሆናል። ይሄ ግን ሕጋዊ ፍርድ ቤት ነው የተቋቋመውም በሚገባ በሕጋዊ መንገድ ነው። ገለልተኛ ነው። ዳኞቹም በቀረቡባቸው ማስረጃዎች የሕግ ጠበቆች ባቀረቧቸው መከራከሪያዎችና የራሳቸው የሀብሬ ጠበቆች በሚያቀርቧቸው የመከላከያ ሀሳቦች መሠረት ነው የሚፈርዱት። ስለዚህ ሀብሬ ፍርድ ቤቱን ሕጋዊ አይደለም ሲሉ ያቀረቡት ክርክር ዘላቂነት አይኖረውም። የመጀመሪያው የፍርድ ሂደት ለሌላ ጊዜ እንዲዛወር የተደረገበት ምክንያት የሀብሬ ጠበቆች ፍርድ ቤት አንቀርብም በማለታቸው ነበር። በመሆኑም ፍርድ ቤቱ ሀብሬን የሚወክሉ ጠበቆችን ራሱ መድቧል። በፍርድ ሂደት አልተባበርም ላለ ተከሳሽ ጠበቆችን መመደቡ ለፍርድ ቤቱ አደጋ ቢኖረውም፣ የፍሎሪዳ ዩኒቨርስቲው የሕግ መምህር ቻርልስ ጃሎ እንደሚሉት ግን የሀብሬ ክርክር አዲስ አይደለም ከዚህ በፊትም በሌሎች የፍርድ ሂደቶች የታየ ነው ሲሉ ያብራራሉ። ይህን አይነቱን ክርክር ከዚህ ቀደምም ሰምተናል። የቀድሞ የላይቤሪያ ፕሬዚደንት ቻርልስ ቴይለር ልዩ ፍርድ ቤት በመጀመሪያው ቀን ሲቀርቡ እኔ በቦታው ስለነበርኩ አይቻለሁ። ለሴራሊዮን የተቋቋመውን ልዩ ፍርድ ቤት እውቅና አልሰጥም ነበር ያሉት። በዩጎዝላቪያም የቀድሞው የሴርቢያ ፕሬዚዳንት ስሎቦዳን ሚሎሶቪች ተመሳሳይ ክርክር ነው ያሰሙት። ልዩ ችሎቱ ህጋዊ አይደለም የፖለቲካ ነው ነበር ያሉት። በህጉ መሰረት አንድ ተከሳሽ ፍትህን በታጋችነት የመጠቀም መብት የለውም፣ ምክንያቱም የወንጀሉ ሰለባዎችም ፍትህ የማግኘት መብት አላቸውና ሲሉ ቻርልስ ጃሉ ያስረዳሉ። ክሌማንት አቢፉታ በሂሴን ሀብሬ አስተዳደር ወቅት የፖለቲካ እስረኛ ነበሩ። ዛሬ የወንጀል ሰለባዎች ማኅበር ፕሬዝደንት ናቸው። መቃብር ቆፋሪ ነበርኩ። ይህም ማለት በእስር ቤት ሕይወቴ በየቀኑ ወዳጆቼ የነበሩትን የወንጀል ሰለባዎች እቀብር ነበር ማለት ነው ሲሉ ክሌማንት አቢፉታ አብራርተዋል። የፍርድ ሂደቱ ላለፉት 15 ዓመታት የቀድሞውን መሪ ሴኔጋል ውስጥ ለፍርድ ለማቅረብ የተካሄደውን ትግል ከፍጻሜ ያደርሳል ተብሎ ይታመናል። የቀድሞው የቻድ ፕሬዚደንት ሂሴን ሀብሬ እንደ አውሮፓውያን ዘመን አቆጣጠር በ1990 ዓ ም በመፈንቅለ መንግሥት ከሥልጣን ከተባረሩ ጀምሮ በስደት ይኖራሉ። ወደ ተከታዩ የመጽሔት ርዕስ እናልፋለን። ማረፊያቸው የት እንደሆነ ባያውቁትም ሃንጋሪ ዋና ከተማ ቡዳፔሽት ወደሚገኘው ትልቁ ባቡር ጣቢያ ከፍተኛ ቁጥር ያላቸው ስደተኞች በመፍለስ ላይ ይገኛሉ። በስደተኛው ብዛት የተነሳም ወደ ምዕራብ ሀገሮች የሚያመራውን የባቡሩ መስመር እንዲዘጋ አስገድዶታል። መስታወት አራጋው ዝርዝሩን ይዛለች። ከሰኞ ጀምሮ ለሁለት ቀናት በመቶዎች የሚቆጠሩ ስደተኞችን የጥገኝነት ማመልከቻ ጥያቄዎች ሲያስተናግዱ የቆዩት የጀርመን ፖሊሶች የከሊቲን የባቡር ጣቢያ ሐሙስ ዕለት ለቀቁ። የሃንጋሪ መንግስት ያለ አውሮፓ የቪዛ ፈቃድ ስደተኞችን ወደ ሀገሪቱ እንዲገቡ ፈቅዶ ነበር። ከስደተኞች ቁጥር መብዛት የተነሳ መቀጠል አልቻለም። እንጂ የሚረዳን የለም፣ ሁሉም ይዋሻል። ስለ ሰዎች ሰብአዊ መብት፣ ስለ ዓለም አቀፍ የሰው ልጆች መብት ይናገራሉ። ለየትኛው መብት እንደ ቆሙ ግን አላወቅንም። ሐሙስ ዕለት በተደረገው የአውሮፓ ሕብረት ስብሰባ ላይ የሃንጋሪ ጠቅላይ ሚኒስትር ቪክቶር ኦርባን ስለ ተፈጠረው ችግርና መፍትሄው አንስተው ነበር። እኛ ሀንጋሪያን በፍርሃት ተሞልተናል። የአውሮፓ ነዋሪዎችም እንዲሁ። ምክንያቱም ባለሥልጣናቱም ሆኑ ስለ ጉዳዩ የሚመለከታቸው ይህን ችግር ሊፈቱት አልቻሉምና የ28 የአውሮፓ ሀገሮች ከመካከለኛው ምስራቅ ከእስያና ከአፍሪካ በረሃብና በጦርነት ሳቢያ የሚፈልሱትን 332ሺ ስደተኞች ቁጥር ለመቀነስ በሚደረገው ጥረት አጣብቅኝ ውስጥ ገብተዋል። ይህ የፍልሰት ቁጥር ከሁለተኛው የዓለም ጦርነት ጀምሮ እየጨመረ መጣ እንጂ አልቀነሰም። በተለይም ጀርመን በየዓመቱ እስከ ስምንት መቶ ሺህ የሚደርሱ ስደተኞችን በመቀበል ላይ የምትገኝ ሀገር ናት። ችግሩ የአውሮፓ ብቻ አይደለም፣ ለጀርመኖችም ትልቅ ችግር ነው። ማንም ስደተኛ በሃንጋሪ መቆየት አይፈልግም። በዚህም ምክንያት ቁጥራቸው አነስተኛ የሆኑትን ቀሪዎቹን ስደተኞች ለማስተናገድ ለሀንጋሪ ከባድ አይሆንም። ማንም ስደተኛ በሀንጋሪ ብቻ ሳይሆን በስሎቫኪያ፣ በፖላንድ ወይም በኤስቶኒያ መኖር አይፈልግም። የጣሊያን የፈረንሳይና የጀርመን የውጭ ጉዳይ ሚኒስትሮች በጋራ ችግሩን ለመፍታት የሚያስችል ስምምነት ፈርመዋል። ሀያ ስምንቱ የአውሮፓ ሀገራት በጋራ በመሆን ስለ ችግሩና መፍትሄው ለመነጋገር ለመስከረም አስር ቀጠሮን ይዘዋል። ክቡራትና ክቡራን አድማጮች ዝግጅታችን እስከ አራት ሰዓት ድረስ ይቀጥላል። ፕሮግራማችን እየተጋመሰ ነው። በነገራችን ላይ በኢንተርኔት ለመከታተል የምትፈልጉ አምሃሪክ ዳት ቪኦኤ ኒውስ ዳት ካም ላይ ታገኙናላችሁ። በፌስቡክ እና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን። ላይካስ ተነጋገሩ። አየር ላይ በ19 በ22 ና በ25 ሜትር ባንዶች አጭር ሞገድ አለን። በእጅ ስልካችሁ ቪኦኤ ዶት ሆን ዶት ኤም ኦ ቢአይ ብትሉ ታገኙናላችሁ። ናይልሳት ላይም አለን። በስቱዲዮ ቴክኒሽያናችን ኦድሬስ ሪጅስ፣ ፕሮግራማችንን እየመራች የምትገኘው ብርሃን ኃይሉ ነች። ቴሌላይም ባክም አብሯት አለ። አስተናጋጆቻችሁ ቆንጂት ታይና እኔም ሰሎሞን አባተንን። አሁን ከስልክ አስተያየቶቻችሁ ጥቂቱን እናስደምጣችሁ። ጠና አቶ ኃይለማርያም ደሳለኝ የኢህአዴግ ሊቀመንበር ሰሞኑን ጉባኤ ባጠናቀቁበት ወቅት ለተቃዋሚዎቹ በሚያገናኙና አንድ በሚያደርጉ ላይ አብረን ለመስራት፣ የሚያለያዩን ደግሞ ለመተጋገል ዝግጁ ነን ሲሉ ጥሪ አድርገዋል። ነገር ግን ተቃዋሚዎች ይህንን ጥሪ አዲስ ሳይሆን አሮጌ የነበረ ከአሁን በፊትም የነበረ ነው አዲስ ነገር አላየንበትም በማለት ሲያጣጥሉትና አስቀድመው ውድቅ ሲያደረጉት ይሰማል። ውድቅ ከማረግና ከማጠጣል ይልቅ እውነት ከሆነ እኛም ከኢህአዴግ ጋራ ለመገዳደርም ሆነ ለመተባበር ዝግጁ ነን ማለቱ በህዝባችንም ለፓርቲዎቹም የተሻለ አይሆንም ነበር ወይ? በዚህ ሁኔታ በማጠጣልና በመፈራረቅ የት ይደረሳል ነው። እስካሁን ድረስ በዚሁ መንገድ ነው የተሄደውና ለምን በኢንጌጅመንት መልክ ከኮንቨርሴሽን ወጥተው ኢንጌጅ ለማድረግ ኢህአዴግን ለምን አይሞከርም? ተቀራርበው ቢገዳደሩና ቢወዳደሩ ለህዝብም ለፓርቲም ለሁሉም ይጠቅማልላለሁ። አመሰግናለሁ። እዮም ነኝ፣ ከዋሽንግተን ነው የምደውለው። በእናንተ ዝግጅት አቶ ሰይፈ ሀይሉ የመቀሌ ዩኒቨርሲቲ መምህር የሆኑትን ቃለ ምልልስ ሰማሁ። በእርግጥ በእውነቱ የሚደነቁ ሰው ናቸው። ከአንድ ተማርኩ ከሚል ሰው የሚጠበቅ ነው እውነትን ማስተማር እውነትን መናገር ነው የአንድ ምሁር ዋናው ትልቁ ተልዕኮ መሆን ያለበት። ብዙ ተማሪዎችን ቀርጸው የሚያወጡት በውሸት ሳይሆን በእውነት ለእውነት በእውነት የሚናገሩ ምሁራን ነው ኢትዮጵያ የሚያስፈልጋል። ዛሬ ማአት ማአት የዩኒቨርሲቲ መምህር የሚባሉ አሉ፣ ግን አይደመጡም፣ አይናገሩም፣ ሀቁንም አይናገሩም። ስለ ሀቅ ለሀገር ጉዳይ ለህዝብ የሚናገሩ ሰዎች የግዴታ ያስፈልጋሉ። እና እኔ አቶ ሰይፈን በጣም አደንቃለሁ። ጥሩ ትንታኔ የሰጡት ሀቅ ነው የተናገሩት። ምንም የማያወላውል ሁኔታ በደንብ ሀቁን አስጠምቀው አስተምረውናል ማለት ይቻላል። ስለዚህ ሌሎችም ምሁራንን የሚሉ እባካችሁ ሀቁን ተናገሩ፣ እውነቱን ተናገሩ። ለሀገር ግንባታ ለህዝብ እድገት እውነቱን ተናገሩ። አመሰግናለሁ አቶ ሰፈን በድጋሚ። በኢሜይል የላካችሁልንም አላችሁ። አስተያየቶቻችሁን ጥቂቱን እስኪ እናሰማ። የመጀመሪያው አስተያየት ሰጪ እንዲህ ይላሉ ወያኔ መራሹ ኢህአደግ ሁሌም የሚያስበውና የሚብከነከነው ለስልጣኑ ነው። ስልጣኑን ለማስጠበቅ ሰራዊቱንና ደህንነቱን መከታ አድርጎ ይንቀሳቀሳል። በባዕዴን ውስጥ በስልጣን ላይ የተቀመጡት ሰዎች አብዛኞቹ የሌላ ብሔር ወይም የኤርትራ ደም ያላቸው ሲሆኑ ጥቂቶቹ ደግሞ የሕዝብም ሆነ የክልላቸው ጉዳይ የማያስጨንቃቸው ናቸው። አማሮች በየቦታው እየተሳደዱና እየተገደሉ ባሉበት በአሁኑ ዘመን ላይ ያለ የአማራ ወኪል ነኝ የሚል ድርጅት ይህንም በሚመለከት እንዴት ሀሳቡን እንኳን አቅርቦ አይከራከርም? በማለት ይጠይቃሉ። የአማራው ክልል ለሱዳንና ለሌሎች ክልሎች እየተሰጠ ነው። ለምንድን ነው እንደሚደረገው ብሎ እንዴት አይከራከርም? የሚገርም ነው። በአዴን የሚባለው ድርጅት የወያኔ ጉዳይ አስፈጻሚ በመሆን እወክለዋለሁ የሚለውን ህዝብ እያሰቃየ ነው ብለዋል። ስደብ ሲባል ይሳደባል፣ እሰር ሲባል ያስራል፣ ግደል ሲባል ይገድላል፣ አስተባበል ሲባል ያስተባብላል። ከዚያ ውጪ ከአማሮች መሃል ሙዚቀኞችንና ተወዛዋዦችን መርጦ የወያኔን በዓል ያደምቃል። እጅግ ያሳዝናል ሲሉ አስተያየታቸውን ቋጩ። ሰላም ቪኦኤዎች እንደምናችው እግዚአብሔር ይመስገን ደህና የረጅም ጊዜ አድማጫችሁ በሆንም የምጽፍላችሁ ለመጀመሪያ ጊዜ ነው ያሉን፣ ደግሞ ዳግማዊ ዮፍታሄ ይባላሉ። ከአዲስ አበባ መስጠት የምፈልገው አስተያየት አሉ ዳግማዊ። መስሪያ ቤቴ ቦሌ መንገድ አካባቢ በመሆኑ በተለያዩ ጊዜዎች ባለሥልጣናት ወደ ውጭ ሲሄዱ ወይም ከውጭ ሲገቡ ፌዴራል ፖሊሶች መንገዱን ዘግተው የሚተላለፈው እግረኛም ሆነ መኪኖች ላይ የሚያደርሱት እንግልት የከፋ እንደሆነ ያለው ታክሲ ማግኘት አይቻልም። ማለፍ ወይም መቆም አይቻልም ቢሮ ለመግባት ወይም ለመውጣት አይቻልም። እኔ ምለው እነዚህ ባለስልጣናት ከህዝብ እንደዚህ ተነጥለው እንዴት ሊመሩ ይችላሉ? ይሄ እኮ ለህዝብ ያላቸውን ንቀት የሚያሳይ ነው፣ ካሉ በኋላ ስለዚህ እባካችሁ ባለስልጣኖቻችን ሰው ሁኑ፣ ጥቅስ የሚለውን መልእክቴን አስተላልፉልኝ ሰው ከሰው ተነጥሎ ስለማይኖር፣ አመሰግናለሁ። አሉ ዳግማዊ ዮፍታሄ ተከታዩ አስተያየት ሰጪ ሰላማዊ ትረታ ናቸው። የአዲስ አበባ አይቱ ሄኖክ ያቀረባቸው ልማታዊ የእህል ነጋዴ ማኅበር ፕሬዚደንት ከኢትዮጵያው ስታቲስቲክስ ኤጀንሲ ያላነሰ መረጃ ይዘው ቀርበዋል። የቀረበው መረጃ ግን በሸማቾች መረጋገጥ አለበት። የወቅቱን የእህል ዋጋ ለማወቅ ልማታዊ የእህል ነጋዴ ማኅበር ፕሬዝደንት መሆንን አይጠየቅም። ሰላማዊ ትረታ ነኝ አዲስ አበባ። ስለ አስተያየቶቻችሁ ሁላችሁንም እናመሰግናለን። ተዘዋዋሪው ወይም የነጻዊ ስልክ መስመራችን ሁለት ዜሮ ሁለት ሁለት ዜሮ አምስት የውስጥ መስመር አስራ ነው። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ። በኢሜይል ለምትጠቀሙ ደግሞ አድራሻችን ሆን አት ቪኦኤ ኒውስ ዳት ካም ነው፣ ላኩልን። ከምሽቱ 3 ሰዓት ከ38 ደቂቃ ሆነ። አዲስ አበባ ላይ ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፈውን መደበኛ ስርጭት ነው እያደመጣችሁ ያላችሁት። ቀጥሎ ባህልና ማኅበረሰብ ይቀርባል። የቋንቋው አጠቃቀም ስርዓት ማሽቆልቆል ብቻ ሳይሆን በከፍተኛ የትምህርት ተቋማት ሳይቀር ቋንቋው ሊሰጥ ከሚችለው ጥቅም በታች ነው ለጥቅም በመዋል ላይ ያለው የሚል አስተሳሰብ አለ ሲል ይንደረደራል። ባህልና ማኅበረሰብ በምሽቱ ቅንብሩ፣ ቋንቋው አማርኛ ትኩረት እያደር እያሽቆለቆለ የመጣው የቋንቋ አጠቃቀሙና ፈተናውን ለመታደግ ብቻ ሳይሆን ከጊዜ ጋር ለሚያድገው ፍላጎት ተስማሚ ይሆን ዘንድ ለብልጽግናው ጭምር የታለሙ ብልሃቶችን ይመለከታል። ተወያዮቹ ዶክተር ሂሩት ካሳው የባህር ዳር ዩኒቨርሲቲ የአማርኛ ቋንቋ ማበልፀጊያ ማዕከል ዳይሬክተር እና የቋንቋዎች ጥናት ባለሙያ መምህርና ደራሲው ሊቀ ሕሩያን በላይ መኮንን ናቸው። ያወያያቸው የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ከጥቂት ወራት በፊት የተዋወቀውን የባህር ዳር ዩኒቨርሲቲ የአማርኛ ቋንቋ ማበልጸጊያ ማዕከል ዓላማና አበይት ውጥኖችን መለስ ብሎ በማስታወስ አሉላ በመግቢያ ላይ በወረወረው ጥያቄ ይጀምራል። ወደ ባህር ዳር ዩኒቨርሲቲ የአማርኛ ቋንቋ ማበልጸጊያ ተቋም ጉዳይ እንለፍ። ይሄ እያደር እየከፋ የመጣ የሚመስለውና በአማርኛ ቋንቋ ውስጥ የሚታየው አሳሳቢነት የዚህ ተቋምም መመስረት ምክንያት ሊሆን ይችላል የሚል ግምት ማሳደር ይቻላል። እስኪ ስለ ተቋሙ ዓላማና ውጥኖች ባጭሩ ያስረዱ። ዶክተር ሂሩት ከሁለት ሺ አራት ጀምሮ ዩኒቨርሲቲ በዚህ ጉዳይ ላይ ስራውን እንደጀመረ ሆኖም ግን ችግሩን መቅረፍ የሚቻለው እንዲሁም ቋንቋውን ማሳደግ ማበልጸግ የሚቻለው ከምርምር የሚገኙትን ውጤቶች ወደ ተግባር ሲቀየር ነው። በአጋጣሚም ደግሞ ያው ዩኒቨርስቲያችን የምርምር ዩኒቨርሲቲ ከሚባሉት አንዱ ዩኒቨርሲቲ ነው። የራሱ ራዕይም አለው ሀያ ሀያ አምስት ላይ ከአስር ዩኒቨርሲቲዎች አንዱ እሆናለሁ የሚል ራዕይ አለው። ይህን ራዕይ ለማሳካት እንግዲህ ብዙ የምርምር ተቋሞች አሉት። ከዚህ የምርምር ተቋሞች ውስጥ ደግሞ አሁን እንግዲህ ይሄን የቋንቋ ማበልጸጊያ ተቋም የአማርኛ ቋንቋን ችግርንና ወደፊትም ማደግ አለበት የሚለውን የጥናት ውጤትና ተግባራዊ ጉዳዮችን መሰረት አድርጎ ነው የተመሰረተው። እንግዲህ ለምስረተው ዋናው ትልቁ ነገር የሚታዩት ችግሮች ብቻ ሳይሆኑ፣ አሁን አስተካክለን አለመናገራችን፣ አለመጻፋችን የነበረው አጠቃቀም እየቀነሰ መምጣቱ ብቻ ሳይሆን በቋንቋው መጠቀም ከሚገባን በታች እየተጠቀምንበት ነው የሚል አንድ ሌላም ተጨማሪ ሀሳብ አለ። ለምሳሌ በመማር ማስተማሩ ሂደት በሙሉ ትምህርት ላይ የዋለ ቋንቋ አይደለም። ወደ ከፍተኛ ተቋም ከፍ ስንል አንመራመርበትም፣ አንማርበትም፣ አናስተምርበትም። ስለዚህ ደግሞ ምክንያቱ ምንድን ነው? አማርኛ የሳይንስና ቴክኖሎጂን ጉዳዮች መግለጽ አይችልም የሚል ይህም እንዳንድ ችግር ነው የሚነሳው። ስለዚህ ለዚህ ብቁ እንዲሆን ቋንቋው በልጽጎ ገላጭነት ደረጃው ከፍ ብሎ ለመመራመር ችግሮቻችንን፣ ለመፈተሽ እውቀትንም ለትውልዱ ለማስተላለፍ፣ ለመግባባትም ጭምር ማለት ነው። እንግዲህ አሁን እየቀላቀልንም ስንናገር መልእክት ይቋረጣል። መልእክት ማድረስ እየቻልን አይደለም በአሁኑ ሰዓት። ስለዚህ እነዚህን ሁሉ ችግሮች በተግባር ለመቅረፍ ሲባል የተመሰረተ ተቋም ነው። ከዚህም አንጻር እንግዲህ ዓላማው ትልቁ የቋንቋውን የገላጭነት ደረጃ ከፍ በማድረግ መማር ለመመራመርና ለሳይንስና ቴክኖሎጂ ቋንቋ እንዲሆን ማብቃት ነው። እንግዲህ ትልቁ ዓላማው። መልካም። በርቀት ያላችሁን ራእይ ገላጭነት ደረጃው ከፍ እንዲል ጭምር ሲሉ በቋንቋው ማደግና መበልጸግ ሊገኙ የሚችሉ ጠቀሜታዎችን ጭምር ገልጠዋል። ይበልጥ እያሳሰበ ያለው ግን በማደግ ፋንታ እያሽቆለቆለ መሄዱ፣ አጠቃቀሙ ላይ የሚታዩ ግድፈቶች መጉላታቸው ነውና ሊቀ ህሩያን ያን በላይ መኮንን ወደ እርሶ ልሻ። ዶክተር ሂሩት ካነሱት ነጥብ በሚለጥቅ መንፈስ እንደ ህብረተሰብ እድገት ቋንቋም እንዲያድግና እንዲበለጽግ ይጠበቃል። ቀደም ብሎ ዶክተር ሂሩት ባነሷቸው መሰረታዊ ጉዳዮችም አንድ ማህበረሰብ ሲያድግ ቋንቋው ሊጠቅም ሊያጎናጽፎ የሚችለውን ጥቅሞችም አብሮ ይጠበቃልና እርስዎ መምህርም ኖት፣ የዘመናዊ ትምህርት የቋንቋ አዋቂ ኖት፣ እንዲሁም ደራሲ ኖትና ደጋግመን በምናነሳው የቋንቋ አጠቃቀም ግድፈት ውስጥ በጽሁፍም ይሁን በንግግር በመገናኛ ብዙኃንም ይሁን በህብረተሰቡ ዘንድ ጎልተው የሚታዩ ችግሮች የትኞቹ ናቸው? በአመላካችነትም እንዲሻሻል የምንፈልገው ነገር ላይ የትኞቹን ይጠቁማሉ? እንግዲህ ቋንቋው ችግር ውስጥ እየወደቀ እንደሆነ ይታወቃል። እንግዲህ ቋንቋው በምን መንገድ ማደግ አለበት የሚለው አንደኛ ከመሰረቱ የራሱ የሆነ የቃላት ክምችት አለው። በዚያ የቃላት ክምችቱ ሙሉ በሙሉ መጠቀም መቻል አንዱ መፍትሔ ነው። ነገር ግን ደግሞ የዘመኑ ቴክኖሎጂ ይሄ ሉላዊነት የሚባለው የሚያመጣቸው አዳዲስ አስተሳሰቦች አሉ። በዓለም አቀፍ ደረጃ የሚመጡ አዳዲስ ምርቶች፣ ቁሳቁሶች፣ ዕቃዎች፣ መሳሪያዎች አሉ እና እነዚህ ሁሉ ይዘውት የሚመጡ ስያሜ አንዳንዴት የቃላት እጥረት ሊያጋጥም ይችላል። አሁን እኛ ጋር ያለው ችግር ምንድን ነው? ቋንቋ ውጥረት ሳይኖርበት አላስፈላጊ የተውሶ ቃል በቋንቋ ውስጥ እየተቀላቀለ በተለይም የተባረው የህብረተሰብ ክፍል አላስፈላጊ የቃላት አጠቃቀም ነው። አሁን ቋንቋውን በጣም እየጎዳውና እያቀጨጨው የመጣ በሀገራችን አበባል ሳይቸግር ቄፍ ብድር የሚባል አለ። መዋስ ካለበት ግዕዝ በጣም ሰፊ የቃላት ክምችት አለው። ከዚህ በፊትም ለሳይንስና ቴክኖሎጂ ቃላት ሊቃውንቱ እየተሰበሰቡ ከግዕዝ እና ከሌሎችም ተመሳሳይ የሴም ቋንቋ ቤተሰቦች ሲያስፈልግ ደግሞ እዚሁ ኢትዮጵያ ውስጥ የሚነገሩ የኩሽ ቤተሰቦች አሉ ኦሞቲክም አለ እና እነዚህ እነዚህ ከመሳሰሉት አጠቃላይ የሀገራችን ማህበረሰብ የሚግባባቸው ቋንቋ ውስጥ ቃላት ፈልጎ መተካት የሚቻልበት እድል እያለ እንዳለ የማያስፈልገውንም የሚያስፈልገውንም ቃል እያካተቱ በጽሁፍም በንግግርም መጠቀሙ ቋንቋውን አቀጭጮታል ነው። እኔ አንድ ምሳሌ ላነሳው የምፈልገው ነገር ቢኖር በሀገራችን አሁን አዳዲስ እየገቡ ካሉ ቃላት ኮብልስጦን በጣም ሰዎች መያዝ እስከሚቸገሩ ድረስ መጀመሪያ ላይ ብዙ ያስቸገረ ቃል ነው። ኮብልስጦን ጥርብ ደንጋይ ነው። ኮንዶሚኒየም ኮንዶሚኒየምን ለመልመድ ሰው ብዙ ተቸግሯል። ኮንዶሚኒየም የጋራ ቤት ነው። ሚሊኒየምን ስንጠቀም ያኔ በዚህ በሶስተኛው ሺ መባቻ ላይ አማአት የሚል ሊተካው የሚችል የግዕዝ ቃል አለ የሚል ብዙ ሊቃውንት በሚዲያ ላይ ሁሉ አቅርበው ነበር። ግን ሚሊየም ሚሊኒየምን ተዋት ነው አይቸግር ማለት ነው። እና አሁን እንዳነሳቸው አይነት አላስፈላጊ ቃላትን መጠቀሙ ነው። ከሌሎችም የአውሮፓውን የሰለጠኑ የሚባሉት ቋንቋዎች እንግሊዝኛን ራሱን ብንወስድ ከአውሮፓ አይደለም ከአፍሪካም፣ ከሌሎችም ሀገራት የተለያዩ ቃላትን ወስደው ነው ቋንቋውን ያሳደጉት እና መዋስ ክፉ ነገር አይደለም። ችግሩ ምን ላይ ነው? አላስፈላጊ ውሰት እዚህ በራሳችን ልንተንካው የምንችለውን በራሳችን አስተካክለን የኩሹን ቋንቋም ባህሪ ቢሆን ወደ ሴም አምጥተን አማርኛውን እንዲህ መስል አድርገን መጠቀም ስንችል፣ አላስፈላጊ አጠቃቀማችን በጣም ቋንቋውን እየጎዳው ነው። እንግሊዘኛ ቀላቅሎ መናገር የስልጡንነት ምሳሌ እየሆነ ትውልዱም ይህንን እየተከተለ እንደገና ሌላውም ዝም ብሎ እንዲ ያዳዳ የመሳሰለው ቃል በቋንቋ ውስጥ እየገባ ቋንቋው በጣም ችግር ውስጥ ወድቋል የሚል ነው እንግዲህ እኔ ያለኝ መልካም አላስፈላጊ ውሰትና አላስፈላጊ አጠቃቀም ብለዋል ሊቀ ሕሩያን በላይ መኮንን የአማርኛ ቋንቋ አሳሳቢነትና ይህን ችግር ለመቋቋምና ብሎም ለቋንቋ ብልጽግና እየተደረጉ ያሉ ጥረቶችን ነው እየተመለከት ነው ያለነው ችግሮችና መፍትሄዎች ውይይታችን ይቀጥላል በሌላ ፕሮግራም መልሰን እንመጣበታለን ሊቀ ሕሩያን በላይ መኮንን ዶክተር ሂሩት ካሳው ጊዜያችሁ አመሰግናለሁ። እግዚአብሔር ስጥልኝ። ና መሰግናለሁ አመሰግናለሁ። ተከታዩ ዝግጅት የተፈጥሮ አካባቢ ነው። አዘጋጅና አቅራቢ ሰሎሞን አባተ የተፈጥሮ አካባቢ ፕሮግራም ባለቤት ሰሎሞን፣ እዚሁ አጠገቤ ነው ያለኸው። ምንድን ያለህ ዛሬ? ለዛሬ የያዝነው ነው ቆንጂት፣ የተፈጥሮ አካባቢ ጉዳይ ነው። የአየር ንብረት ለውጥ ጉዳይ ነው። ሰሞኑን በዩናይትድ ስቴትስ ሰሜናዊ ግዛት አላስካ ውስጥ አንድ ዓለም አቀፍ ጉባኤ ተካሂዶ ነበረ ከተፈጥሮ አካባቢ ጉዳይና ከአየር ንብረት ለውጥ ጋር የተያያዘ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ተገኝተዋል። እዛ አንድ ተቀማጭ የዩናይትድ ስቴትስ ፕሬዚደንት ወይም አሁን ስራ ላይ ያለ የዩናይትድ ስቴትስ ፕሬዚደንት በአርክቲክ ክበብ አካባቢ ሲገኝ ቢሮ ውስጥ እያለ ማለት ነው የመጀመሪያ የሆነ ጉብኝት አድርገዋል ፕሬዚደንት ወደዛና ትልቅ ትኩረት የተሰጠው ስብሰባ ጉባኤ ነው የተካሄደው የአካባቢው ሀገሮችም ተገኝተዋል ሩሲያን ኖርዌይን እና ካናዳን የመሳሰሉ ይህንን አስመልክቶ የጉባኤውን ምንነት እንዲያብራሩልኝ አንድ ኢትዮጵያዊ ሳይንቲስት ጋብዣለሁኝ ዶክተር ጌታቸው አሰፋ ይባላሉ እሳቸው ምን እንደሚሰሩ አሁን ያስተዋውቁና ወደ ውይይታችን እንዘልቃለን በዩኒቨርሲቲ ኦፍ ካልጋሪ በምዕራብ ካናዳ የላይፍ ሳይክል አሴስመንት የሚባል የምርቶች እና አገልግሎቶች መጀመሪያ እስከ መጨረሻ ያላቸውን የአካባቢ ብክለት እንዲሁም የሀይል ፍጆታ የመሳሰሉትን የሚያጠና ባለወንበር ነኝ። በፋኩልቲ ኦፍ ኢንቫይሮንመንታል ዲዛይን ማለት ነው። ሊቀመንበር ነው፣ የዚህ መስክ ሊቀመንበር ነኝ ማለት ነው። በዛ ላይ ያው ተባባሪ ፕሮፌሰር ነኝ የካልጋሪ ዩኒቨርሲቲ። ዶክተር ጌታቸው አሁን የደወልኩሎት ሰሞኑን በ በሰሜኑ ንፍቀ ክበብ በተለይ ደግሞ በአርክቲክ ክበብ አካባቢ ስላለው ሁኔታ የተነጋገረ አንድ ጉባኤ የግግር በረዶ ጉባኤ ነው። እንደውም ግሌሽር ኮንፈረንስ ተብሎ የተጠራ ጉባኤ ተካሂዶ ነበረ አላስካ ውስጥና ፕሬዚደንት ባራክ ኦባማም ተገኝተዋል። ትናንትና ማምሻውን ነው የተመለሱት ከዛ ሶስት ቀን ቆይተው። ይሄ ጉባኤ ብዙ ተጠብቆበታል እና በጣም ብዙም ሲነገር ነበር ስለዚህ ጉባኤ። ለመሆኑ በአሁኑ ጊዜ የዚህ ጉባኤ አስፈላጊነት አላስካ ላይ የመካሄዱ ጠቃሚነት ምንድን ነው? ዶክተር ጌታቸው መልካም። ይሄ ጉባኤ መጀመሪያ የተደረገበት ወቅት ጥሩ ወቅት ነው። ለምን ብንል ወደ ታህሳስ አካባቢ ወይም በአውሮፓውያን አቆጣጠር ዲሴምበር፣ በዚህ ዓመት መጨረሻ ላይ፣ ከሁለት ወር በኋላ፣ ከሁለት ሶስት ወር በኋላ ማለት ነው ማለት ነው፣ ወሳኝ ጉባኤ አለ፣ ዓለም አቀፍ ጉባኤ። ይሄ ጉባኤ እስካሁን የነበረውን የዓለም አካባቢ አየር ሙቀት ለዋጭ ጋዞችን ልቀት የመቀነስ ስምምነት በአዲስ የሚተካ የሚተካው አዲስ ስምምነት ደግሞ በጣም ከፍተኛ ቅነሳ የሚያሳይ ካልሆነ ብዙ ያው መዘዞች ያሉት ከመሆኑ አኳያ በጣም የሚጠበቅ ጉባኤ ነው የፓሪሱ ጉባኤ። እና እንግዲህ ወቅቱ እዚህ የአላስካው ጉባኤ መደረጉ ከወቅቱ ከወቅታዊነቱ አንጻር ጠቃሚ ነው። ሁለተኛ ደግሞ የተደረገበት ቦታ በአለማችን ምናልባትም የአለም የአየር ንብረት ለውጥ አመላካች ዋና ጠቋሚ መሪ ጠቋሚ አድርገን የምንወስደው ክፍለ አለም ነው አላስካ የሚገኝበት ማለት የአርክቲክ የምንለው ለምን እንደምናውቀው የበረዶ መቅለጥ ከዛ ደግሞ የባህር ጠለል ከፍ ማለት እንዲሁ የጎፍ መጥለቅለቅ የመሳሰሉት ነገሮች በብዛት እና በከፍተኛ ፍጥነት ከተቀረው ለምሳሌ አላስካን ከተቀረው የአሜሪካ ግዛቶች በምናነጻጽርበት ሰዓት የሙቀት መጨመር አማካይ እንዲሁ የባህር ጠለል ከፍ ማለትም በሁለት እጥፍ ሆኖ እናገኘዋለን። የአላስካው ከተቀረው የአሜሪካ ግዛት ማለት ነው። ፕሬዚደንት፣ እነዚህ የተሰበሰቡት ሀገሮችም ይሄ አመላካች የሆነው ጠቋሚ የሆነው ነገር ዋና በዋናነት የሚሆኑባቸው ሀገሮች እንደ ካናዳ፣ ራሽያ ሌሎች የአውሮፓ ሀገሮች እንደ ኖርዌይ የመሳሰሉት ሀገሮች የተሰበሰቡበት ጉባኤ ነው። አሁን ፕሬዚደንት ባራክ ኦባማም ወደዚህ ጉባኤ ሲንቀሳቀሱ አላስካውያን አሁን ያለውን የአየር ንብረት ለውጥ ተጽዕኖ እየቀመሱት ነው እያዩት ነው ራሳቸው ብለው ተናግረው ነበረ። ምን ማለታቸው ነው? ልክ ነው። ምንድን አሁን ዝም ብለን አላስካ ብቻ በምናይበት ሰዓት እንዲያውም ፕሬዚደንቱ እዛ ባደረጉት ነገር ሀያ አራት ደቂቃ አካባቢ በሰጡት ንግግራቸው ላይ ምንድን ነው የሚሉት አንድ ሌላ ሳይንቲስት የተጠቀመበትን ነው እና አላስካ ብቻ በአመት በየአመቱ የሚቀልጠው የበረዶ መጠን ሲያነጻጽሩ በቁጥር ወደ ሰባ አምስት ጊጋ ቶን ነው ያሉት እሳቸው። ለሰው እንዲገባ ያስረዱታል። ዋሽንግተን ለሚያውቅ ሰው ከናሽናል ሞል ብሎክ ከኮንግረስ፣ ከሊንከን ሜሞሪያል ያለውን ብሎክ የሚያክል በረዶ በአመት አላስካ ውስጥ ብቻ ይቀልጣል አለው። እኔ ወደ ከአዲስ አበባ ጋር እስቲ ስናስተያየው ለኢትዮጵያውያን ቀረብ እንዲል ደግሞ ከማዘጋጃ ቤት እስከ ለጋህር ድረስ ያለውን ብንል ይቀራረባል ወይም እስከ ብሔራዊ ቲያትር ያለው። ካልረሳው ሰለሞን የአክሱም ሐውልት በሚመለስበት ሰዓት እናስታውሳለን የዛሬ አስር አመት እና በሁለት አንቶኖቮች መቶ ስንት ነገር ሲደረግ ነበር እና ያ መቶ ስልሳ ቶን ነው የሚመዝነው እና የእሱን ያክል አራት መቶ ስልሳ ሚሊዮን የአክሱም ሀውልቶች ማለት ነው በአመት ብር የሚቀልጠው በረዶ ስለዚህ ያው ለአድማጮች ምናልባት ያ የሚገልጽ ይመስለኛል እና ይሄ እንግዲህ አላስካ ብቻ የሚሆነው ነገር ነው የምናየው እና ከአስራ ዘጠኝ ሰባ ዘጠኝ በፈረንጆች አቆጣጠር አሁን ሲታይ የበጋ የባህር የበረዶ ሽፋ ናቸው በአርባ ፐርሰንት ቀንሷል እዛ አላስካ ውስጥ ማለት ነው እና እየኖሩት ያለ በንግግራቸው የጠቆሙት ዛሬ የምንኖረው እዚሁ አላስካ አሁን ያለ ችግር ነው የአየር ንብረት ለውጥ እንጂ ወደፊት የመጪ ትውልድ የሚጋፈጠው አይደለም የሚል ነው እና ከአመላካችነቱ ከጠቋሚነቱ አንፃር ቦታው ወሳኝ ነበር እላለሁኝ። አንድ ተቀማጭ የዩናይትድ ስቴትስ ፕሬዚደንት ስራ ላይ ያለ ማለት ነው በዚህ በአርክቲክ ንፍቀ ማን ነው በአርክቲክ ክበብ አካባቢ ሲገኝ ፕሬዚደንት ባራክ ኦባማ የመጀመሪያው ናቸው እና ትርጉሙ ምንድን ነው? ትርጉሙ በግል ለራሳቸውም ለሚያደርጉት ነገር በጣም ወሳኝ ነው። እንዲያውም ይገርማል። አሁን እስካሁን ይሄ ነገር እንግዲህ እንዳልነው አመላካች የሆነ ጠቋሚ ብዙ ነገር እየሆነበት የነበረ ሰዎች ምናልባት በአስር በሃያ አመት ውስጥ መፈናቀል ያለባቸው ሰዎች ይኖራሉ ከዛ ክፍለ ግዛት ማለት እና ፕሬዚደንቱ አምናም የዛሬ ስድስት ዓመትም ከሚናገሯቸው ንግግሮች አንጻር እና ከሚያስቀምጧቸው ግቦች አንጻር የቅነሳ ግቦች አንጻር አሁን ወደ ፓሪስ ሲሄዱ በደንብ ታጥቀው እንደሚሄዱ ነው የምገምተው። እርግጥ ኦሮማይ፣ እናውቀዋለን ይዘው ሄደዋል። ወይም አሜሪካ ምን ያክል ለመቀነስ እንደምትፈልግ ለፓሪሱ ጉባኤ አስረክባለች፣ ኢትዮጵያም እንዳስረከበች ሁሉ ማለት ነው። እና አዲስ የቁጥር ለውጥ ላናገኝ እንችላለን። ፓሪስ የሄዱ ፕሬዚደንት ኦባማ ነገር ግን ሌሎችን ከማሳመን እና በዓለም አቀፍ ደረጃ አንድ ወሳኝ የሆነ ስምምነት ከመድረስ አንጻር ወሳኝ ሚና ይጫወታል ብዬ አስባለሁ ትርጉሙም ትልቅ ነው ብዬ አምናለሁ። ዶክተር ጌታቸው በዚህ በሰሞኑ ስብሰባ ላይ የተሳተፉት አካባቢው እዛ በአርክቲክ አካባቢ ቅርበት ያላቸው ሀገሮች ናቸው። የይገባኛልም ጥያቄ ያላቸው ናቸው። ለነገሩ ብዙዎቹ የጠቃቀሷቸውን ቅድም እንደ ሩሲያ፣ አሜሪካ፣ ኖርዌይ የመሳሰሉትን፣ ካናዳን እንደዚህን አካባቢዎች ጨምሮ ማለት ነው። ኢትዮጵያን ስንመለከት በብዙ ሺህ ኪሎ ሜትሮች ርቆ ነው የሚገኘው ይሄ ቦታ። በእርግጥ ከዓለም ዙሪያ የተሰባሰቡ ሳይንቲስቶች ተሳትፈዋል በዚህ ስብሰባ ላይ። ትርጉሙ ለመሆኑ ምንድን ነው ይሄ የአርክቲክ አካባቢ በኢትዮጵያ ላይ ያለው? አሁን እንግዲህ ቀጥታ የአርክቲቱ አካባቢ ወደ አንድ ሀገር ኢትዮጵያን ብለን እንዲያው ማያያዝ እንኳን ቢከብድ አጠቃላይ ግን ትርጉሙ ይሄ አካባቢ አርክቲክ የምንለው አካባቢ የዓለምን የአየር ንብረት ከሚዘውሩት ሞተሮች አንዱ ነው እና ልክ እዚህ የሚሆነው ነገር ያው ኢትዮጵያም ሆነ ሌላ ቦታ የሚሆኑ ነገሮች ተያያዥነት አላቸው። ሁሉም አንድ እንግዲህ አንድ የአየር ንብረት ነው ያለን የተለያየ አገራዊ ወይም ብሔራዊ የአየር ንብረት የለን ማለት። ለምንድን ነው ይሄን ጥያቄ ያነሳ ሁሎት አንድ እኔና እርሱን ቁጭ ብሎ አዲስ አበባ ላይ ወይም ሐዋሳ ላይ ወይም ጎንደር ወይም አፋር ላይ ሆኖ የሚሰማ ሰው ለምንድን ነው እኔና እርሱን መስማት ያለበት? አላስካ ላይ ስለሚካሄድ ጉባኤ በአላስካ ጉዳይ ስለሚካሄድ ጉባኤ በሰሜን ዋልታ ጉዳይ ስለሚካሄድ ጉባኤ ለማለት ነው። በጣም ጥሩ ነው። አሁን ምንድን ነው እንትኑ መገለጫዎቹ ይለያያሉ እንጂ እንዳልኩት አንድ የአየር ንብረት ስለሆነ ያለው ለምሳሌ ኢትዮጵያ ውስጥ በሰሞኑን ያው የምናውቀው በአፋር እና በተለያዩ ሆኑ የተከሰቱ የድርቅ ሁኔታዎች አሉ። እርግጥ እነዛ የሚያያዙት ከእኒ ጋር ነው በየዚህ በሰባት በአስር ዓመት ከሚከሰት ክስተት ጋር ነው። ነገር ግን ከአልበርታ ካለውበት ግዛት ካናዳ ጀምሮ እስከ አፋር፣ ከዛ ደግሞ የዚህ የሰላማዊ ውቅያኖስ ምዕራብ አካባቢ ዋሽንግተንና ኦሪገን ስቴት ያለው የእሳት ቃጠሎ በምናይበት ሰዓት እንዳለ የተያያዙ ነገሮች አሉ። የፊታችን ህዳር መጨረሻና ና ታህሳስ መጀመሪያ አካባቢ የሚካሄደውን የፓሪሱን ዓለም አቀፍ የተፈጥሮ አካባቢና የአየር ንብረት ጉባኤ በትልቅ ተስፋ ነው ዶክተር ጌታቸው የሚጠብቁት። ዶክተር ጌታቸው ከዶክተር ጌታቸው ጋር ያደረግነውን ቀሪ የውይይቱን ክፍል ከዌብሳይታችን ማግኘት ይቻላል። በሌሎች አጋጣሚዎች በሌሎች ርዕሶች ላይ ዶክተር ጌታቸውን ይዤላችሁ መለሳለሁኝ። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላልፍላችሁን ስርጭት ነው እየተከታተላችሁ ያላችሁት። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። አሚር ሄክማቲ የተባለ የአሜሪካ ዜጋ ኢራን ውስጥ በውሸት የስለላ ክስ ከታሰረ እንደ አውሮፓ አቆጣጠር ነሐሴ 29 ቀን ባለፈው ቅዳሜ ማለት ነው አራት ዓመት ሞላው። የኢራን ባለሥልጣኖች አሪዞና የተወለደውን የቀድሞ ማሪን ያሰሩት ከአራት ዓመታት በፊት ዘመዶቹን ለመጠየቅ ወደ ሀገሪቱ በሄደበት ወቅት ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ባወጡት መግለጫ የኢራን መንግሥት አሚር ሄክማቲን ለሰብአዊ ቸርነት ሲል እንዲለቀው በድጋሚ ጥሪ አድርገዋል። የሄክማቲ ቤተሰቦች በገጠማቸው የፍትህ ጉድለት ተስፋ ያለመቁረጥ ስሜት አሳይተዋል። አሚርም የቀድሞ ማሪ እንደመሆን መጠን ፍትህ በጎደለው እስራቱ ትልቅ ብርታት አሳይተዋል ሲሉም ጆን ኬሪ አሞግሰዋል። ጆን ኬሪ አያይዘውም ፕሬዚደንት ኦባማ በቅርቡ ለአሜሪካውያን አርበኞች ባደረጉት ንግግር አሚር ሄክማቲን ወደ ሀገሩ እንዲመለስ በሚያደርጉት ጥረት ከመቀጠል የሚያቆማቸው ነገር እንደማይኖር መግለጻቸውን ተናግረዋል። ፕሬዝደንት ኦባማ ባደረጉት ንግግር ኢራን ውስጥ ፍትህ በጎደለው መንገድ ስለታሰሩት አሜሪካውያን ሁሉ ተናግረዋል። ጋዜጠኛ ጄሰን ሬዛያን መለቀቅ አለበት። ፓስተር ሰኢድ አበዲኒ መለቀቅ አለበት። የዩናይትድ ስቴትስ ባህር ወለድ ባልደረባው አሚር ኸክማቲ መለቀቅ አለበት። ኢራን ሮበርት ሊቪንሰንን እንድናገኝ ልትረዳን ይገባል። እነዚህ አሜሪካውያን ወደ ሀገራቸው እና ወደ ቤተሰቦቻቸው መመለስ አለባቸው። የውጭ ጉዳይ ሚኒስትር ኬሪ በበኩላቸው የኢራን መንግሥት ሰይድ አቤዲንን ጄሰን ራይዘንና ሄክማቲን ከእስር እንዲፈታ፣ ሮበርት ሌቪንሰንን ለማግኘትም ኢራን ከዩናይትድ ስቴትስ ጋር እንድተባበር ጥሪ አቅርበዋል ሲል የዕለቱ ርዕሰ አንቀጽ ሀተታውን አብቅቷል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። የተከበራችሁ አድማጮች ለዛሬ ሐሙስ ምሽት ያሰናዳናቸው ዝግጅቶች በዚሁ መጠናቀቃቸው ነው። በስቱዲዮ ፕሮግራማችንን የመራችልን ከቴሌላይም ባከር ሆና ብርሃን ኃይሉ ነች ቴክኒሽያኑ ኦድሬስ ሬጅስ፣ እንደዚሁም በምሽቱ ፕሮግራም ዋና አዘጋጅ ትዝታ አበላቸውና ሌሎችን ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባትና ቆንጅት ታየንን አብራችሁን ስለቆያችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ በደህና አደሩ። your way